የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የበታች ፍርድ ቤት በእነ አቶ ሀብታሙ አያሌው ላይ የሰጠውን ብይን አቃቢ ሕግ በመቃወም ያቀረበውን ይግባኝ መቀበሉ ታወቀ። በእስር ላይ የሚገኙት አምስት ተከሳሾች ሲሆኑ ዛሬ ፍርድ ቤት የቀረቡት ሁለቱ ብቻ ናቸው። የቀሩት ለምን እንዳልቀረቡ የተገለጸ ነገር የለም። የሁለቱን ወገኖች የቃል ክርክር ለመስማትም ተለዋጭ ቀጠሮ ተሰጥቷል። መለስካቸው አማሃ ዝርዝሩ ልኮልናል። በእነ ዘርዓለም ወርቅ አገኘው የክስ መዝገብ የፌዴራሉ ከፍተኛ ፍርድ ቤት አስራዘጠነኛ ወንጀል ችሎት የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ ያሰናበታቸው አምስት ተጠርጣሪዎች ማለትም የቀድሞ የአንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ የአረናው አቶ አብርሃ ደስታ የሰማያዊው አቶ የሺዋስ አሰፋና ሰባተኛው ተከሳሽ አቶ አብርሃም ሰለሞን ዛሬ ጠቅላይ ፍርድ ቤት እንዲቀርቡ ተቀጥሮ የነበረ ቢሆንም በስፍራው የተገኙት አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን ብቻ ነበሩ ሁለቱ ተከሳሾች በዳኞች ጽህፈት ቤት የቀረቡ ሲሆን ሌሎች የችሎት ታዛቢዎችም ሆኑ ጋዜጠኞች ወይንም ቤተሰቦቻቸው እንዲገቡ አልተፈቀደም ይሁንና ከአቶ ሀብታሙ አያሌው ባለቤት ወይዘሮ ቤተልሔም አዛ ነው እንደ ተረዳሁት ፍርድ ቤቱ ጉዳዩ ያስቀርባል ብሎ መወሰኑንና ለጥቅምት ሶስት ቀን 208 ዓ ም ለቃል ክርክራቸው ተዘጋጅተው እንዲመጡ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷቸዋል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ነሐሴ 14 ቀን 207 ዓ ም በሰጠው ብይን መሠረት አምስቱ ተከሳሾች ከቀረበባቸው ክስ በነጻ ተሰናብተዋል። በተለይ ደግሞ ሁለቱ ማለትም አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን በዚህ ዕለት ከእስር እንዲፈቱ ትእዛዝ ሰጥቶ እንደነበረ አይዘነጋም። ይሁንና ዐቃቤ ሕግ የተሰጠውን ብይን በመቃወም ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት በማለቱ የበታች ፍርድ ቤት ብይን መታገዱም ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ